የሜሪላንድ WIC መርሃ ግብር ተሳታፊ መብቶችና ኃላፊነቶች የእኔ መብቶች። WIC ምግቦች ጤናማ ምግቦችን ለመግዛት የምግብ መሳሪያ eWIC ካርድ አገኛለሁ። የተመጣጠነ ምግብ መረጃ ስለ ጤናማ አመጋገብ ንቁ ኑሮ መረጃ አገኛለሁ። የጡት ማጥባት ድጋፍ WIC ስለ ጡት ማጥባት ይረጋኛል እና ይደግፈኛል። የጤና እንክብካቤ መረጃ ሊያስፈልጉኝ ስለሚችሉ ክትባቶች እና ሌሎች አገልግሎቶች በተመለከተ መረጃ አገኛለሁ። ፍትሐዊ ሕክምና ለWIC የማመልከቻ ህጎች ለሁሉም ሰው ተመሳሳይ ናቸው። አንድ ሰው በWIC ላይ መሆን እንደማልችል ቢነግረኝ እና ካልተስማማሁ የWIC ሰራተኛ ለፍትሐዊ ችሎት ጥያቄ ማቅረብ እችላለሁ። የተለመደ ጨዋነት የደብሊዩ አይሲ እና መደብር ሰራተኞች በጨዋነትና በአክብሮት ያስተናግዱኛል። በአክብሮት ካልተስተናገድኩ ቅሬታ ማቅረብ እንደምፈልግ ለደብሊዩ አይሲ ሰራተኞች መንገር እችላለሁ። እንዲሁም ከዚህ በታች ባለው አድራሻ በዩኤስዲኤ በኩል ቅሬታ ማቅረብ እችላለሁ። መረጃን ያስተላልፉ። መኖሪያ የምለቅ ከሆነ የእኔን WIC ወደ ሌላ ግዛት ማዘዋወር እችላለሁ። ከእኔ ጋር የምወስደው የዝውውር ወረቀት መጠየቅ እችላለሁ። እኔን ኃላፊነቶች የሚከተሉትን ተረድቻለሁ። WIC ለአንድ ወር የሚያስፈልገውን ምግብ ወይም ቀመር በሙሉ አይሰጥም እናም ጥቅም ላይ ያልዋሉ ጥቅሞች ወደሚቀጥለው ወር አይሸጋገሩም። የWIC ካርዴ ከጠፋብኝ ሊተካ ይችላል። አዲስ የኢ ደብሊው አይሲ ካርድ ከመቀበሌ በፊት የእኔ የምግብ ጥቅሞች ጊዜው ያለፈባቸው ከሆነ ሊተኩ አይችሉም። ለደብሊው አይሲ መርሃ ግብር የማቀርበው መረጃ ከፌዴራል እርዳታ ጋር በተያያዘ እየቀረበ ነው። የመርሃ ግብር ባለስልጣናት ለእነሱ የቀረበውን መረጃ ማረጋገጥ ይችላሉ። የደብሊው አይሲ ተሳታፊዎችን ለይቶ የሚያሳይ መረጃ ከመርሃ ግብሩ አስተዳደር አስፈጻሚ ወይም ኦዲት ጋር በቀጥታ ለሚገናኙ ሰዎች ይለቀቃል። የሜሪላንድ ጤና መምሪያ ጸሐፊ መረጃውን ለደብሊው አይሲ መርሃ ግብር ብቁ የሆኑ ሰዎችን ለሚያገለግሉ የሕዝብ ድርጅቶች ተወካዮች እንዲሰጥ ፈቃድ ሊሰጥ ይችላል። የእነዚህን ድርጅቶች ዝርዝር በተጠየቀ ጊዜ ከደብሊው አይሲ መርሃ ግብር ይገኛል። ለድርጅቶች የሚለቀቀው መረጃ በሚያስተዳድራቸው መርሃ ግብሮች የደብሊው አይሲ ተሳታፊዎች ብቁ መሆናቸውን ለመወሰን ለእንደዚህ አይነት መርሃ ግብሮች የደብሊው አይሲ ተሳታፊዎችን ተደራሽ ማድረግ የግዛቱን የደብሊው አይሲ ተሳታፊዎች የጤና እንክብካቤ ፍላጎቶችና ውጤቶችን ምላሽ ለመገምገም ወይም በእነዚያ መርሃ ግብሮች ውስጥ የመሳተፍ ሂደቶችን ለማቃለል ብቻ ጥቅም ላይ ይውላል። ከዚህ በታች ያሉትን ደንቦች ለመከተል እስማማለሁ። እኔ የማደርገው በእያንዳንዱ የክሊኒክ ጉብኝት ወቅት መታወቂያን ይዤ እመጣለሁ። በደብሊው አይሲ መርሃ ግብር የተጠየቁትን ሁሉንም ሰነዶች በወቅቱ አቀርባለሁ። የደብሊው አይሲ ምግቦችን እና ቀመር በደብሊው አይሲ ላይ ላለሰው ብቻ ጥቅም ላይ አውላለሁ። የጠፉ የተሰረቁ ወይም የተበላሹ የኢ ደብሊዩ አይሲ ካርዶችን በተሰጠኝ መመሪያ መሰረት አሳውቃለሁ። ጥቅሞቼን እንዲጠቀሙ የጠቀስኳቸው ማንኛውም ሰዎች የደብሊዩ አይሲ መብቶችን እና ኃላፊነቶችን እንዲያውቁ አደርጋለሁ። ጥቅሞቼን እንዴት በትክክል መጠቀም እንዳለብኝ አስተምራቸዋለሁ። የደብሊዩ አይሲ ቀጠሮዎቼን ለመጠበቅ ወይም ለሌላ ጊዜ ለማስተላለፍ ወደ ክሊኒኩ እደውላለሁ። በተከታታይ ሁለት ጊዜ ጥቅሞችን መውሰድ ካልቻልኩ ከመርሃ ግብሩ ልወገድ እችላለሁ። በገንዘብ፣ በክሬዲት፣ በቼኮች ወይም በሌሎች ነገሮች ደብሊዩ አይ ሲ ካርዴን ምግቦች ወይም ቀመር አልሸጥም፣ አሳልፌ አልሰጥም ወይም አልለውጥም። መጠቀም የማልችላቸው የደብሊዩ አይ ሲ እቃዎች ካሉኝ ወደ ክሊኒኩ እመልሳቸዋለሁ። በኢንተርኔት ላይ ለሽያጭ ወይም ለመገበያየት የደብሊው አይሲ እቃዎችን አልለጥፍም። አልሳደብም፣ አልጮህም፣ አላስቸግርም፣ አላስፈራራም ወይም በአካል የደብሊው አይሲ ወይም የመደብር ሰራተኞችን አልጎዳም ወይም የደብሊው አይሲ ወይም የመደብር ንብረት ላይ ጉዳት አላደርስም። በሕግ ወይም በተሰየመ እንክብካቤ ውስጥ ያልሆነ ልጅ አልመግብም። ከአንድ በላይ ግዛት ውስጥ በደብሊዩአይሲ ውስጥ አልመዘገብም ወይም በየወሩ ከአንድ በላይ የደብሊዩአይሲ ክሊኒክ ጥቅሞችን አልወስድም። እውነተኛና የተሟላ መረጃ ለመስጠት እስማማለሁ ስለ የእኔ ማንነት፣ የእርግዝና ሁኔታ እና አድራሻ፣ በእኔ ቤተሰብ ውስጥ ስለሚኖሩ ሰዎች ቁጥር፣ በእኔ ቤተሰብ ውስጥ ስለሚኖሩ ሰዎች ሁሉ ጠቅላላ ገቢ በሜዲኬል ላይ መሆን የሜሪላንድ የተጨማሪ ምግብ ድጋፍ መርሃ ግብር ሜሪላንድ ሰፕሊመንታል ኒትሪሽን አሲስተንስ ፕሮግራም እንዲሁም የምግብ ማህተሞች ፉድ ስታምፕስ ወይም ኤስኤንኤፒ ወይም ጊዜያዊ የገንዘብ ድጋፍ ቲኤሲ ተብሎ ይጠራል። በህይወት ውስጥ በህይወት ሁኔታዎች ውስጥ ያሉ ሁሉንም ለውጦች ለምሳሌ በገቢዬ ወይም በቤተሰቤ መጠን ላይ ለውጦች ካሉ ወይም መኖሪያ ከቀየርኩኝ ለደብሊውአይሲ አሳውቃለሁ። በደብሊውአይሲ ስርዓት ውስጥ ያለ የፊርማ በደብሊውአይሲ ስርዓት ውስጥ ያለ የእኔ ፊርማ ማለት ብቁነትን ለመወሰን ያቀረብኩት መረጃ እስከማቀው ድረስ ትክክል ነው። ሆን ብዬ የውሸት ወይም አሳሳች መግለጫ ማውጣት ወይም መረጃ ማዛባት፣ መደበቅ ወይም መሸሸግ በደብሊዩአይሲ መርሃ ግብር ያለ አግባብ የተሰጠኝን የምግብ ጥቅማ ጥቅሞች በጥሬ ገንዘብ መክፈል እንዳለብኝና በግዛትና በፌዴራል ሕግ መሰረት በፍትሃ ብሔር ወይም በወንጀል እንደምከሰስ እና ከደብሊዩአይሲ መርሃ ግብር ልታገድ እንደምችል ተረድቻለሁ እና ተስማምቻለሁ። ለቤተሰቤ የምግብ መሳሪያ ኢይሲ ካርድ ተሰጥቶኛል ወይም ይሰጠኛል። ስለ ደብሊዩአይሲ ያለኝን ማንኛውንም ጥያቄ መልስ አግኝቻለሁ። የእኔ መብቶች እና ግዴታዎች ምን እንደሆኑ ተረድቻለሁ። ኃላፊነቶችን ማሟላት ካልቻልኩ ከደብሊው አይ ሲ መርሃ ግብር ልታገድ እንደምችል ተረድቻለሁ።